ንጉሴ፣ ተመልሰናል። እስኪ እንግዲህ የቀረህን ንገረን። እንግዲህ ስለ ቅዱስ ዮሐንስ ስለ በዓሉ መነጋገር ነው። ያው በየጊዜው ማስታወስ የኛ የጋዜጠኞች ተግባር ነው። የታሪክ ሊቃውንትን እንደዚሁ የመጽሐፍት ትርጓሜ ሊቃውንትን እየጠየቅን እንዲሁ አንዳንድ ሀሳቦችን ለአድማጮቻችን እንሰጣለን። እነሱም በእውነቱ ከበዓሉ ጋር ተያይዞ ይሄ ነገር ሲነገር በጣም ነው ደስ የሚላቸው። በአሁኑ ሰዓት ዛሬ ለምሳሌ እንግዲህ ምሽት ነው ዘመድ ከዘመዱ ወላጅ ከልጆቹ የሚገባበዝበት አብሮ የሚያመሽበት በዚህ ሁኔታ ላይ ያሉ ነው ኢትዮጵያውያን የእኛን ፕሮግራም እንግዲህ ከአጽናፍ እስከ አጽናፍ ከዓለም እስከ ዓለም የሚከታተሉት እና ቅዱስ ዮሐንስ በእውነቱ በጣም በጣም በጣም ደስ የሚል በዓል ነው። በመጀመሪያው ክፍል ፕሮግራማችን እንደገለጽ ነው፣ በተለይም ደግሞ የአረፋ እና የዚህ የዘመን መለወጫ በዓል አንድ ራይ ደግሞ ማያያዙ የክርስትናውንና የእስልምናውን እምነት ይበልጥ ያጎላዋል ተከታዮቹንም እጅግ ደስ ያሰኛቸዋል። እንግዲህ እኛ ጋር ቅዱስ ዮሐንስ ራሱ ርእሰ አውደ ዓመት፣ ርእሰ ከራማት፣ መቅድመ ወራት ይባላል። እንግዲህ እና የወራት የዓመታት መጀመሪያ ነው። እንግዲህ ቅዱስ ዮሐንስ እንደምታውቀው እና ከረመ ከረመ ካለው ግስ እንደሚወጣ ነው የሚነገረው። ዘመን መለወጥን ማክበር የጀመር ነው ይላሉ የማህበረ ቅዱሳን ሊቃውንት። አዳም ከገነት ከተባረረበት ጊዜ ጀምሮ ወይም ደግሞ ከፍጥረተ ዓለም ጀምሮ ኢትዮጵያውያን ዘመን መለወጫን በዓል ማክበር ጀንበን ይሉና ሰባትካት በንፍር ውሃ ባለቁ ጊዜ የኖኅ መርከብ አራራት ተራራ ላይ ያርፋለች እና ልክ ያረፈችው መስከረም አንድ ቀን ነው። ከዚያን ጊዜ ጀምሮ ነው እኛ ዘመን መቁጠር የጀመርነው ነው የሚሉት። ያን እንደውም የአሁኑ የታሪክ ተመራማሪዎች ሊቃውንት በተለይም በቅርቡ አዲስ መጽሐፍ የጻፉት ፕሮፌሰር ፍቅሬ ቶሎሳ እና ባለፈውም ዶክተር ጳውሎስ ሚኬያስ ሲገልጹ የኢትዮጵያ ታሪክ ሦስት ሺህ ሳይሆን ሰባት ሺህ ነው እያሉ አጉልተው እየጻፉ ነው እና አራራት ተራራ ላይ ባረፈች ጊዜ ዘመን መቁጠር የተጀመረው ከዚያ ጊዜ ጀምሮ ነው ይላሉ እና ከፍ ያደርጉታል። በዓል በነገራችን ላይ አራራት ተራራ የፕሮፌሰር ፍቅሬ ቶሎሳን መጽሐፍ ሳይ አራራት ተራራ የሚገኘው ጎጃም ውስጥ ነው እያሉ ያስደስቱናል ጸሩ እዛው ድረስ ሄደው እሳቸው ብቻ ሳይሆኑ ሌሎችም የውጭ ሰዎች ቦታውን እንዳዩት፣ ቦታው በረዶ የማይዝ በትክክል መርከብ ሊያሳርፍ እንደሚችል፣ የኖህ መርከብ እዛ እንዳረፈ እንደተረጋገጠ የመኖች እኛ ጋ ነው ይላሉ አራራትን። የእነሱ ግን ሲታይ ደግሞ መርከብ የሚያሳርፍ አይደለምና በኢትዮጵያ ነው የሚገኘው አራራት ተራራ እያሉ በዚህ በአዲስ ዓመት ዋዜማ የኦሮሞንና የአማራን ምንነት በሚተነትነው መጽሐፋቸው ውስጥ ያገልጸውታል። ወደፊት እንግዲህ ይህንን የምንነጋገርበት ይሆናል። ራሳቸውን አቅርበን ለማዋየት እንሞክራለን። ለበዓሉ የተሰጡትን ስሞች ዝርዝር እናያለን። ቅዱስ ዮሐንስ፣ ርሳ፣ ዐውደ ዓመት፣ እንቁጣጣሽ እንደዚህ። እስቲ ደግሞ የበዓሉን ስሞች በተመለከተ አንዳንድ ገለጻ አድርግልን ንጉሴ። በመጨረሻው ውይይታችን። በጣም ጥሩ። ይህ እንግዲህ ዘመን ወቅቶች አሉ። ለምሳሌ መጸው፣ ጸደይ፣ ሐጋይ፣ ክረምት የምንላቸው አሉ። እነዚህ ወቅቶች የተወሰነ ዘጠና አንድ ዘጠና አንድ ቀናት አላቸው። እንደገና ደግሞ አራቱ ወንጌላውያን አሉ፣ በዘመናት የተሰየሙ በየአራት ዓመት ለምሳሌ አሁን ያለፈው ዮሐንስ ነው። የሚቀጥለው አሁን ዛሬ የያዝ ነው፣ መስከረም አንድ ቀን ዛሬ ዘመነ ማቴዎስ ነው። በሰው ነው የሚመሰለው ቀጥሎ ማርቆስ ነው በአንበሳ ነው የሚመሰለው። ቀጥሎ ሉቃስ ነው በላም ነው የሚመሰለው። ቀጥሎ ደግሞ ዮሐንስ ነው በንስር ነው እና የእነዚህ የራሳቸው ትርጓሜ ያላቸው የዘንድሮ የማቴዎስ ግን በሰው ነው። በሰው የተመሰለበት ምክንያት ሰውን ጠብቆ ለሰው ጸልዮ፣ ዘመኑ ይሄ በመሆኑ ምክንያት ማቴዎስ በሰው ተመሰለ። ብእሲ ማቴዎስ ይላል። አዎ፣ ገጸ ብእሲ ይለዋል እና አራቱ ወንጌላውያን ለዚህ ለዘመናት ደግሞ የተሰጡበት ምክንያት ጌታን ልደቱን ጥምቀቱን ስቅለቱን፣ ሞቱን፣ ትንሣኤውን፣ እርገቱን የዚህን ሁሉ ሚስጢር የጻፉ በመሆናቸው እሱ ራሱ እነዚህ ዘመናት ሁልጊዜ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ በእነዚህ በወንጌላውያን ስም እንዲጠሩ በመወሰኑ ምክንያት ነው የዘመኑ ጠባቂዎች አድርጓቸዋል፣ ነው ማለት ነው። አዎ ቀደም ሲል አስታውሳለሁ፣ ከጊዜው ተረሳኝ እንጂ አንድ ጊዜ ብፁ አቡነ መልከ ጼዴቅ እዚህ ከመምጣታቸው በፊት ኢትዮጵያ ሆነው እንዲሁ በአዲስ ዓመት አንድ ፕሮግራም ስሰራ ዘመኑ ምንድን ነው በአራቱ ወንጌላውያን የተሰየመው ብያቸው በደንብ አብራርተውታል። እንደው ያንን ባገኝ ደስ ይለኝ ነበርና አንተ ካልከው ጋር ተመሳሳይ ነው፣ ግን የበለጠ እሳቸው ደግሞ እንደው ማቴዎስ ለምን በሰው እንደተመሰለ፣ ማርቆስ ለምን በአንበሳ እንደተመሰለ፣ ሉቃስ በላም ለምን፣ ዮሐንስ በንስ ለምን እንደተመሰለ ገልጠውልናልና ያንተውም በቂ ነው። አሁን ያለ ነው ማቴዎስ ላይ ነው ማቴዎስ ደግሞ ገጸ ብእሲ ተብሏል እና እሱን አብራርተህልናል። እንግዲህ መልካም ነው። ሌላ እንቁጣጣሽ ያው ሌላው እንግዲህ ርዕሰ አውደ ተብሎ አውደ ዓመቱ በዮሐንስ የሚጠራበትም የራሱ ምክንያት አለ። መምህራኑ እንደሚሉት ርዕሰ አውደ ዓመት የተባለበት ዋናው ምክንያት መጥምቀ መለኮት ቅዱስ ዮሐንስ የብሉይ ኪዳንና የሐዲስ ኪዳን ማእከል መካከለኛ በመሆኑና መንግስተ ሰማያት ቀርባለችና ንስሐ ግቡ ብሎ በማስተማሩ ምክንያት ታሪኩን፣ ስሙን፣ ክብሩን ለማጉላት፣ ለማውሳት እንዲህ አይነት ነገር ላይ መቼም በእኛም፣ በእያንዳንዳችን፣ በሰው ላይም ሊፈጸም የሚገባ ነው። አንድ ሰው ጥሩ ችሎታ ካለው ያን ሰው ማድነቅ ማጉላት ስሙ ከፍ እንዲል ማድረግ ችሎታውን እንደዚህ እንደው ከፍ ከፍ እያደረጉ መጥራት እንደሚገባ፣ የዮሐንስም ስም በዚህ አይነት ሁኔታ መጠራት አለበት ተብሎ ቅዱስ ዮሐንስ ተብለው አራቱ ዘመናት በዮሐንስ መጠራታቸው በዚህ ምክንያት ነው። ለምሳሌ ዛሬ መስከረም አንድ ቀን ዘመኑ ማቴዎስ ቢሆንም ዕለተ ዮሐንስ ነው። የዮሐንስ ዕለት ነው እና በነገ ሁለት ደግሞ መስከረም ሁለት ቀን ራሱ የተቆረጠበት ምትረተርሱ ነው፣ ይከበራል በከፍተኛ ደረጃ እና በዚህ በዚህ ምክንያት የተያያዘ ነው። መስከረም ሁለት ቀን አዎ፣ እንደው ይቀርመሃል። አንድ ነገር ትዝ አለኝ። ነገ ደግሞ መስከረም ሁለት ቀዳማዊ ኃይለ ሥላሴ ከስልጣን የወረዱበት አርባ ሁለተኛ አመት ማለት ነው እና ከዚሁ ጋር ምን ትዝ አለኝ። መንግስቱ ኃይለ ማርያም ለካ ቀልደውብን ኖሯል የኖሩት። እንዴት ሻለቃ ነበሩ ያን ጊዜ የዛሬ የአርባ ሁለት አመት እድሜያቸውም ሰላሳ ሁለት ነበር። ከሳቸው ጋር ደግሞ ሌሎች ለምሳሌ እንደነ ደበላ ዲንሳ እንደነ እንዳለ ተሰማ፣ እነዚህ እነዚህን የመሳሰሉት ሁሉን ሲሳይ ሀብቴ የደርጎቹና ሻለቃ ሆነው በትከሻቸው ላይ ዘውድ ጭነው ነው የንጉሰ ነገስቱን ዘውድ ያወረዱት። እነሱ ዘውድ ጭነው እሳቸውን ግን ነገሩ አልዋቸው። ይሄ ነገር ከአርባ ሁለት አመት በኋላ እኔ ትዝ አለኝ። መጀመሪያ እንደውም የዘውዱን ያንን ዘውዱ ያረፈበትን ምልክቱን የሻለቃነት ምልክቱን እሱን ቆርጠው አንስተው ነበር። ከዛ በኋላ ብዙ ቆዩና ያን ዘውድ በምንተኩት መሰለክ ዘውድ በሌለው አንበሳ። እንደው አድማጮች በዚች ነገር ላይ እንዲነጋገሩ ነው። እና ለካ ኮሎኔል መንግስቱ አሽታወናል እያልኩ ሰሞኑ ይኸው አሁንም በቅዱስ ዮሐንስ ጠላ ይህን ነገር አንስቼ እየቆዘብኩ ነው ከአይምሮ ጋር መልካም ነው መልካም በአል ንጉሴ ከነ ቤተሰቡ በአሉን እንግዲህ በተድላ በሀሴት እያከበርን ነው በእውነቱ በአሁኑ ሰአትም እዚሁ ቤታችን ቁጭ ብለን አንዳንድ ነገሮችን እየተጨዋወትን ስለ በአሉ ታሪክ እያወራን ያለ ነው መልካም ነው ጥሩ በአል ነው ለእናንተም እንደው ለአድማጮቻችንም በየጊዜው ደግሞ አስተያየት ለሚሰጡን አድማጮቻችን ፕሮግራም በተላለፈ ጊዜ ሁሉ ስልክ እየደወሉ ለሚያበረታቱን እንደው ሁሉ ከፍ ያለ ምስጋና እንዲሁም ደግሞ በዓሉ የህይወት የጤና የሰላም የፍቅር በዓል እንዲሆንላቸው የተመኙት የፈለጉት ያሰቡት የተሳካ እንዲሆንላቸው እንመኛለን። እኔም ቤተሰቤም ለአንተም እንዲሁ መልካም ሰላም የበአል የጤና በዓል ይሆንላችሁ ይሆንልህ። አሜን አሜን። አመሰግናለን። መልካም አዲስ አመት። እንግዲህ ለዛሬ የቀረን እስከ ማጠቃለያ ወሬ የሚያዳረሰን ዜማ ብቻ ይሆናል። የተከበራችሁ የራዲዮ መጽሔት ተከታታዮች ጻፉልን፣ ስልክም ደውሉ። ስልካችን 2022059942 የውስጥ መስመር 14 ትደውላላችሁ። ኢሜይል ለሚቀናችሁና እድሉም ላላችሁ ሆርን አት ቪኦኤ ኒውስ ዳካም ብላችሁ ትጽፉልን አላችሁ። ደብዳቤ ለአሜሪካ ድምፅ ራዲዮ አማርኛው አገልግሎት የራዲዮ መጽሔት አዘጋጆች ማለት አትርሱ። አድራሻው 330 ኢንዲፔንደንስ አቬኒው ሳውዝ ዌስት ዋሽንግተን ዲሲ 20237። Ethiopia This

Shut up. Salam, salam, salam, salam, salam, salam, salam, salam, salam, salam, salam, salam, salam, salam, salam, salam, salam, salam, salam, salam, salam, salam, salam, salam, salam, salam, salam, salam, salam, salam, salam, salam, salam, salam, salam, salam, salam, salam, sal